የዲደብልዩ ዜና ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ አዲስ አበባ ውስጥ በቦሌ ክፍለ ከተማ ፖሊስ ዛሬ ጠዋት የፋኖ አባላት ናቸው ካላቸው ግለሰቦች ጋር የተኩስ ልውውጥ አድርጎ ሁለቱን መግደሉን አስታወቀ። በተኩስ ልውውጡ ወቅት ሁለት የአዲስ አበባ ፖሊስ አባላት መቁሰላቸውንም የአዲስ አበባ ፖሊስ ኮሚሽን ቃል አቀባይ ለዶይቼ ቬለ ተናግረዋል። ፖሊስ በኦሮሞ ነጻነት ግንባር የፖለቲካ ኦፊሰር አቶ በቴ ኡርጌሳ ግድያ የተጠረጠሩ 13 ሰዎችን ማሰሩን የኦሮሚያ ብሮድካስቲንግ ኔትወርክ ዘገበ። በአቶ በቴ ግድያ የተጠረጠሩ 13 ሰዎችን ያሰረው መቂ የሚገኝበት የምስራቅ ሸዋ ዞን ፖሊስ መሆኑን መገናኛ ብዙሃኑ በፌስቡክ ገጹ አስታውቋል። በሳውዲ አረቢያ እስር ቤቶች ተይዘው ከነበሩት ኢትዮጵያውያን መካከል ከ800 የሚበልጡት ዛሬ አዲስ አበባ ገቡ። የኢትዮጵያ ውጭ ጉዳይ ሚኒስቴር በኢትዮጵያ አየር መንገድ አውሮፕላን በሁለት በረራዎች 842 ኢትዮጵያውያን ዛሬ ወደ አዲስ አበባ መመለሳቸውን አስታውቋል። ዜናው በዝርዝር ዛሬ አዲስ አበባ ውስጥ በተካሄደ የተኩስ ልውውጥ ሁለት የፋኖ አመራሮች ሲገደሉ አንድ ሌላ ግብረአበር የተባሉ ግለሰብን በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ኮሚሽን አስታወቀ። የአዲስ አበባ ፖሊስ ኮሚሽን ቃል አቀባይ ኮማንደር ማርቆስ ታደሰ ተመሳሳይ የጸጥታ አሰሳዎች አስቀድሞ ሲከናወኑ እንደነበርና ታጣቂዎቹ እጃቸውን ለመስጠት ፈቃደኛ ባለመሆናቸው የተኩስ ልውውጥ መደረጉን ለዶችቨለ ገልጸዋል። ያው ስራቸው ዞሮ ዞሮ በጸጥታ ነት የጋራ ሀይሉ ስር ክትትል እየተደረገበት ነበረ። በተለያዩ ቦታዎች ላይ ንቅስቃሴ ሲያደርጉ ነበረ። ዞሮ ዞሮ ዛሬ ሚያዝያ አራት ሺህ አስራ ስድስት ዓመተ ምህረት ነ ፖሊስ ለከተማ ወረዳ ሶስት ልዩ ቦታው ዜማ አዳራሽ አካባቢ ነው። ሰራተኞቹ እጃቸው እንዲሰጡ በተደጋጋሚ ተጠየቁ። ፈቃደኛ ካለመሆናቸው ከፖሊስ ጋር በመታቸው እርምጃ ወስዶባቸዋል። ኮሚሽኑ ታጣቂዎቹ ሽብር ሳይፈጽሙ መያዛቸውን በመግለጽ ከታጣቂዎቹ ጋር በተፈጠረ የተኩስ ልውውጥ ሁለቱ ሲገደሉ፣ አንደኛው ለፖሊስ እጁን መስጠቱን አስታውቋል። በዚህም በፖሊስ ከተገደሉት ሁለት ታጣቂዎች በተጨማሪ ሁለት የፖሊስ አባላት በተኩስ ልውውጡ ቆስለው በሕክምና ላይ እንደሚገኙ ኮማንደር ማርቆስ ለዶችቨላ አብራርተዋል። ታጣቂዎቹን አልተባበር ያሉ አንድ አሽከርካሪ ታጣቂዎቹ በያዙት ሽጉጥ መገደላቸውን እንዲሁም ተሽከርካሪያቸው ላይ ጉዳት መድረሱ ተነግሯል። ስጋቱ አስቀድሞም እንደሚታወቅ የጠቀሱት የፖሊስ ቃል አቀባዩ መሰል ክትትሎች ከህብረተሰቡ ጋራ እየተከናወኑ እንደሚገኙ መናገራቸውን ስዩም ጌቱ አዲስ አበባ በላከው ዜና አመልክቷል። በኦሮሞ ነጻነት ግንባር የፖለቲካ ኦፊሰር አቶ በቴ ኡርጌሳ ግድያ የተጠረጠሩ 13 ሰዎችን ፖሊስ ማሰሩ ተዘገበ። አቶ በቴ የተገደሉበት መቂ የሚገኝበት የምስራቅ ሸዋ ዞን ፖሊስ በአቶ በቴ ግድያ የተጠረጠሩ 13 ሰዎችን ማሰሩን የኦሮሚያ ብሮድካስቲንግ ኔትወርክ ትናንት ማምሻውን በፌስቡክ ገጹ አስታውቋል። ስለ ተጠርጣሪዎቹ ማንነት የወጣ ዝርዝር መረጃ የለም። አቶ በቴ ማክሰኞ ምሽት በመንግስት ኃይሎች በቁጥጥር ስር ከዋሉ በኋላ አስከሬናቸው ናቸው በትውልድ ከተማቸው መቂ ውስጥ ሮብ ጠዋት መንገድ ዳር ተጥሎ መገኘቱን የኦሮሞ ነጻነት ግንባር ኦነግ አስታውቋል። የ41 ዓመቱ አቶ በቴ በየካቲት ወር ከፈረንሳዊው ጋዜጠኛ አንቷን ጋሊንዶ ጋር ከታሰሩ በኋላ ባለፈው ወር ነበረ በዋስ ከእስር የተለቀቁት። ሆነውም በዚህ ሳምንት ማክሰኞ ምሽት ከአዲስ አበባ በስተደቡብ 150 ኪሎ ሜትር ርቀት ላይ በሚገኘው በትውልድ ከተማቸው በመቂ ካረፉበት ሆቴል በመንግስት ኃይሎች ታስረው መወሰዳቸውን የኦነግ ቃል አቀባይ አቶ ለሚገመቹ ለፈረንሳይ ዜና አገልግሎት ኤፍፒ ተናግረዋል። አቶ በቴ በወቅቱ በከተማዋ ወደሚገኝ ማቆያ ማዕከል መወሰዳቸውን አቶ ለሚ ገልጸዋል። የአቶ በቴ ስርዓተ ቀብር ትናንት በትውልድ ስፍራቸው በመቂ ተፈጽሟል። በሳውዲ አረቢያ እስር ቤቶች ሲሰቃዩ ከነበሩት ኢትዮጵያውያን መካከል ከ800 የሚበልጡት ዛሬ አዲስ አበባ ገቡ። የኢትዮጵያ ውጭ ጉዳይ ሚኒስቴር በኢትዮጵያ አየር መንገድ አውሮፕላን በሁለት በረራዎች 842 ኢትዮጵያውያን ዛሬ ወደ አዲስ አበባ መመለሳቸውን አስታውቋል። ከዛሬ ጀምሮ በሳምንት 12 በረራዎችን በማድረግ በሚቀጥሉት አራት ወራት ዜጎችን ማስመለሱን እንደሚቀጥልም ገልጿል። ሰሞኑን ከሳውዲ አረቢያ መንግስት ባለስልጣናት ጋር ምክክር ያደረገው የኢትዮጵያ መንግስት ሪያድና ጋዜጣና ጅዳ የሚገኙ በሺዎች የሚቆጠሩ ኢትዮጵያውያንን ፍልሰተኞችን ወደ ሀገራቸው ለመመለስ አቅዷል። ዛሬ ከተመለሱት ከአብዛኛዎቹ ወጣት ወንዶች መካከል ለሁለተኛ ጊዜ በባህር ሳውዲ አረቢያ መሄዱን የተናገረው ይህ ወጣት ከአንድ ዓመት በላይ በታሰረበት ወቅት የተለያዩ ችግሮች እንደደረሱበት ለዶችቨለ ተናግሯል። ዓመት ውስጥ ያው ጅዳ ሽመሽብ በሚባል እስር ቤት ነበር የቆየ እና፣ በጣም አስቸጋሪ ነበር። በሽታ መታከም የለም፣ የምግብ እጥረት አለ፣ ሁሉ ነገር ስቅየት ነበር። ሳውዲ አረቢያ ከገባን በኋላ በሳውዲ መንግስት ተይዘን ወደ እስር ቤት ከገባን በኋላ ከእስር ቤት አቆይተው ያው ደግሞ እንዳለንበት አሁን በዚህ ሁኔታ ላይ እንገኛለን። ዚህም የተሻለ ኑሮ ስለለ ዛ ምንሄደው እንጂ ስራ ተፈጥሮ ነኛም የስራ ፍጠራ ድብ ቢኖርና ሀገራችን ን ሰርተን መቀየር እንፈልጋለን። አሁን በተጀመረው ጥረት ሰባ ሺህ ኢትዮጵያውያንን ከሳውዲ አረቢያ ወደ ሀገራቸው የማስመለስ እቅድ እንዳለው መንግስት ማስታወቁን ሶሎሞን ሙጬ ከአዲስ አበባ ዘግቧል። ዝርዝሩ በዜና መጽሔት ይቀርባል። ይህ ዶችቨለ ዲደብልዩ ነው። ኬንያ የአካባቢያዊ የባህር ላይ ውል ሀሳብ አቀረበች። ኬንያ ሀሳቡን ያቀረበችው ኢትዮጵያ የባህር ኃይል ጦር ሰፈር ማቋቋም እንድትችልና ወደብም እንድታገኝ ከሶማሌላንድ ጋር ባደረገችው ስምምነት ምክንያት በኢትዮጵያና በሶማሊያ መካከል የተፈጠረውን ውጥረት ለማርገብ ነው ተብሏል። ኬንያ ከጅቡቲና የባህር በር የሌላቸው የአካባቢው ሀገራት ለንግድ እንቅስቃሴ ወደብ የሚያገኙበትን ሁኔታ ከሚያመቻቸው ከምስራቅ አፍሪቃ የልማት በይነ መንግስታት ባለስልጣን ኢጋድ ጋር ከተማከረች በኋላ ሀሳቡን ማቅረቧን ኮሪሲንጎዬ የተባሉ የኬንያ ውጭ ጉዳይ ሚኒስቴር ባለስልጣን አስታውቀዋል። ባለስልጣኑ እንዳሉት ኢጋድ የባህር ሀብቶችን ለመጋራት የሚያስችል ውል ማዘጋጀት ይችላል። የሶማሊያው ፕሬዝዳንት ሀሰን ሼክ ሞሐመድ ትናንት ከኬንያዎቻቸው ዊሊያም ሩቶ ጋር ናይሮቢ ውስጥ ያደረጉት ውይይት በኢትዮጵያና በሶማሊያ መካከል ለተፈጠረው ግጭት ዲፕሎማሲያዊ መፍትሔ ለመሻት ከሚደረጉት ጥረቶች መካከል አንዱ መሆኑን ጠቁመዋል። ኬንያ ሌሎች ጉዳዩ ከሚመለከታቸው አካላት ጋር በዚሁ ጥረት ትገፋበታለችም ብለዋል። የኬንያ ሀሳብ ተቀባይነት የሚያገኝ ከሆነ ኢትዮጵያ የሶማሊያን የግዛት አንድነት በማክበር የማይስተጓጎል የንግድ እንቅስቃሴ የምታካሄድበት የተረጋጋና የታወቀ የባህር ሀብት የምታገኝበት መፍትሄ ታገኛለችም ብለዋል። ኢትዮጵያና ሶማሊያም የኬንያን ሀሳብ እያጤኑ ነው ያሉት ባለስልጣኑ፣ ጉዳዩን ወደፊት ለማራመድ የሁለቱ ሀገራት መሪዎች ተገናኝተው እንዲወያዩም ተጠይቀዋልን ብለዋል። የሩሲያ ወታደራዊ አሰልጣኞች ወታደራዊ እርዳታ በጫነ አውሮፕላን ትናንት ለሊት ኒያሚ ገቡ። የሩሲያ መከላከያ ሚኒስቴር የተለያዩ መሳሪያዎችን ለመትከልና ወታደሮችን ለማሰልጠን ወታደራዊ ሰራተኞችንና አሰልጣኞችን ወደ ኒጀር ልኳል ሲል የኒጀር መንግስታዊ የቴሌቪዥን ጣቢያ አርቲኤን ዘግቧል። የቴሌቪዥን ጣቢያው ሰዎችና እቃዎች ከወታደራዊ የጭነት አውሮፕላን ሲወርዱ ከሩሲያ አውሮፕላኖች ምስል ጋር አሳይቷል። እዚህ የተገኘ ነው የኒጀር ጦር ለማሰልጠንና በሩሲያና በኒጀር መካከል ወታደራዊ ትብብርን ለማዳበር ነው ሲል አብዛኛው ፊቱን የሸፈነ አንድ ሩሲያዊ አሰልጣኝ ለቴሌቪዥን ጣቢያው ተናግሯል። ከስልጠና በተጨማሪ ሩሲያ የጸረ አውሮፕላን መሳሪያዎችን የመትከል እቅድ እንዳላት ቴሌቪዥን ጣቢያው ዘግቧል። የሩሲያ አሰልጣኞች ወደ ኒጀር የተላኩት የኒጀር ወታደራዊ መንግስት መሪ አብዱራህማኔ ቺያኒና የሩሲያው ፕሬዚዳንት ቭላዲሚር ፑቲን በቅርቡ ባደረጉት ስምምነት መሰረት ነው። የጀርመን ፓርላማ ቡንድስታግ በሀገሪቱ ለሚገኙ ተገን ጠያቂዎች ወደፊት ጥሬ ገንዘብ መስጠትን አስቀርቶ ክፍያ የሚፈጽሙበትን ካርድ ለመስጠት ተስማማ። የጀርመን የሀገር ውስጥ ጉዳይ ሚኒስትር ለፓርላማው እንደተናገሩት ለተገን ጠያቂዎቹ የሚሰጠው የክፍያ ካርድ የሚያስፈልጓቸውን ቁሳቁሶችና አገልግሎቶች እንዲሁም ምግብን ጨምሮ ልዩ ልዩ ሸቀጣ ሸቀጦችንና የትራንስፖርት ቲኬቶችንም ለመግዛት ያገለግላቸዋል ሆኖም የሀገር ውስጥ ጉዳይ ሚኒስትሯ እንዳሉት ካርዱ በጣም ውስን ጥሬ ገንዘብ ብቻ ነው ማውጣት የሚያስችለው። ካሁን በኋላም ተገን ጠያቂዎች ወደ ውጭ ሀገራት ገንዘብ ማስተላለፍ አይችሉም። ጀርመን ጥበቃና ድጋፍ ለሚያስፈልጋቸው ሰዎች እርዳታ እንደምታደርግ የተናገሩት ሚኒስትሯ መንግስት ማህበራዊ ድጎማዎችን በውጭ ለሚገኙ ህገወጥ የሰዎች አሻጋሪዎች ማሸጋገርን በግልጽ ይከለክላል ብለዋል የጀርመን መራይ መንግስት ኦላፍ ሾልዝ ና የ16ቱ የጀርመን ፌዴራል ክፍለ ግዛቶች ጠቅላይ ሚኒስትሮች አዲሱ አሰራር በመጪ ህዳር ስራ ላይ እንዲውል በመርህ ደረጃ ተስማምተዋል። በምክር ቤቱ መቀመጫ ያላቸው አብዛኛዎቹ ፓርቲዎች አሰራሩን ደግፈው ድምፅ ሲሰጡ፣ የግራዎቹ ፓርቲ ለአዲሱ አሰራር ድምፁን አልሰጠም። ተገን ጠያቂዎች በካርዱ በወር ሊያወጡ የሚችሉት ገንዘብ ወደ 50 ዩሮ ዝቅ እንዲል የሚፈልጉት ወግ አጥባቂዎቹ የክርስቲያን ዲሞክራትና የክርስቲያን ሶሻል ህብረት ፓርቲዎችም አሰራሩን ተቃውመዋል። ይህ ዶችበለ ዲደብሊው ነው። ዜናውን ለማብቃት ዋና ዋና ርዕሶቹን በድጋሚ። አዲስ አበባ ውስጥ በቦሌ ክፍለ ከተማ ፖሊስ ዛሬ ጠዋት የፋኖ አባላት ናቸው ካላቸው ግለሰቦች ጋር የተኩስ ልውውጥ አድርጎ ሁለቱን መግደሉን አስታወቀ። በተኩስ ልውውጡ ወቅት ሁለት የአዲስ አበባ ፖሊስ አባላት መቁሰላቸውን የአዲስ አበባ ፖሊስ ኮሚሽን ቃል አቀባይ ለዶይቼ ቬለ ተናግረዋል። ፖሊስ በኦሮሚያ ነፃነት ግንባር የፖለቲካ ኦፊሰር በቴ ኦርጌሳ ግድያ የተጠረጠሩ 13 ሰዎችን ማሰሩን የኦሮሚያ ብሮድካስቲንግ ኔትወርክ ዘገበ። በአቶ በቴ ግድያ የተጠረጠሩ 13 ሰዎችን ያሰረው መቂ የሚገኝበት የምስራቅ ሸዋ ዞን ፖሊስ መሆኑን መገናኛ ብዙሃኑ በፌስቡክ ገጹ አስታውቋል። በሳውዲ አረቢያ እስር ቤቶች ተይዘው ከነበሩት ኢትዮጵያውያን መካከል ከ800 የሚበልጡት ዛሬ አዲስ አበባ ገቡ። ዜናው በዚሁ አበቃ።